ከትግራይ ክልል በኩል እየደረሰ ነው ያለው ወታደራዊ ትንኮሳ መቀጠሉን የኮረም ከተማ አስተዳደር አስታወቀም። የከተማ አስተዳደሩ ብልጽግና ጽህፈት ቤት ኃላፊ ገብረ እግዚአብሔር ደረጀ ባለፈው ሳምንት ቅዳሜ በኮረም ከተማ አካባቢዎች እና በኮረም ዙሪያ ባሉ የወፍላ ቀበሌዎች ከትግራይ ክልል በኩል የተደራጀ ወታደራዊ ኃይል ዘልቆ ገብቶ እንደነበር ጠቁመው የተኩስ ልውውጦችም እንደነበሩ ተናግረዋል። የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ ሀብት ኪሮስ በኮረም ከተማም ሆነ ከቀናት በፊት ባላማጣ ከተማ አስተዳደር የተሰነዘረው ውንጀላን አይቀበሉትም በተጻራሪው ትንኮሳው የተፈጸመው ትንኮሳው ተፈጸመብኝ ባለው አካል ነውም ብለዋል በሰሜኑ ጦርነት ምክንያት ከቤተሰብ ተለያይተው ለሁለት ዓመት ገደማ በመጠለያ ካምፕ ውስጥ መቆየታቸው የሚናገሩት ባላማጣ ከተማ የሚኖሩ አንድ አካል ጉዳተኛ ጦርነት በተለይ በአካል ጉዳተኞች በሴቶችና በህፃናት ላይ የሚያደርሰውን ጉዳት ግምት ውስጥ በማስገባት ተዋጊ ወገኖች ለሰላም እንዲጥሩ ጠይቀዋል። በስፍና ራጌ ተጨማሪ አለው። በትግራይና በአማራ ክልሎች የይገባኛል ጥያቄ በሚነሳባቸው እና የፌዴራል መንግስቱ አከራካሪ ሲል ከሚጠራቸው አዋሳኝ አካባቢዎች መካከል በሆኑት የራያ አላማጣና ራያ ባላ አካባቢዎች ከቆየው ወታደራዊ ፍጥጫ ያለፈ ሰሞኑን ተደጋጋሚ የተኩስ ልውጦች እየተደረጉ እንደሆነ ከስፍራው የሚደርሱት መረጃዎች ያመለክታሉ። የኮረም ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ ገብረ እግዚአብሔር ደረጀ ለአሜሪካ ድምፅ እንዳስታወቁት ከትግራይ ክልል መጣ ያሉት የተደራጀ ወታደራዊ ኃይል ባለፈው ሳምንት ቅዳሜ የካቲት ዘጠኝ ቀን ሁለት ሺ አስራ ስድስት ዓመተ ምህረት በኮረምና አካባቢው በሚገኙ የኦፍላ ቀበሌዎች ውስጥ ዘልቆ ገብቶ እንደነበር ጠቁመዋል። ኮረም ከተማ እና ኦፍላ ላይ የተደራጀ ኃይል ቲዲኤፍ ወታደሮች ስናይፐር የያዙ ልሽቃ የያዙ እና መስመር የያዙ በተደራጀ መልክ ቀበሌውን በጣም እየረበሹ ነው ያሉ። እንዳየናቸውም በቃ ዌል ትሬንድ ናቸው፣ በጣም የሰለጠኑ ናቸው። አጉንብርዳ የሚባል ቀበሌ አለ። እሱን አልፈው የአሸንጌ ቀበሌ ጎጥ ደብር የሚባል ላይ እዛ ገብተው ማህበረሰቡን በጣም ሲረብሽ ነው ያዋሉት። በተወሰኑ የመከላከያ ኃይሎች እና በእኛ ምንሻዎች ነው እንዲወጡ የተደረጉ። ተሰነዘረ ባሉት ወታደራዊ ጥቃት ሰብአዊና ቆሳዊ ጉዳት መድረሱንም አስረድተዋል። በተቆጣ መስመር አድነባ ዝቅ ብሎ ህዝብ የጫነ መኪና ላይ ጥይት ተኩሰው አንድ ወጣት አቁስለዋል። ሰላማዊ የሆነ ህዝብ ባስ ተኩሰው ነው እንግዲህ ከሀያ ስምንት እስከ ሰላሳ አራት አካባቢ ያለ ወጣት ልጅ ግብ ተመቷል። ወልዲያ ነው ሕክምና እየተከታተለ ያለው። ወፍላ ወረዳ ፋላ ከተማ የሚባል ላይ ቀበሌው ምክትል ሊቀመን አፍነው ይዘው ሄደዋል። ቀይ መስቀል ኢንተርናሽናል ሳላ ይሄ በድርቁ ምክንያት ለማገዝ ሂደው እየተመለሱ ነው አምቡላንስ የመቱት የትግራይ ክልል ደቡብ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው በኮረም ከተማም ሆነ ከቀናት በፊት በአላማጣ ከተማ አስተዳደር የተሰነዘረውን ውንጀላ አይቀበሉትም። በተጸራሪው ትንኮሳው የተፈጸመው ትንኮሳው ተፈጸመብኝ ባለው አካል ነው ይላሉ። አቶ ሀፍቶ አሁን እየተካሄድ ባለው ምናልባትም ከፕሪቶሪያ በኋላ ጉዳዩ በሰላም እንዲፈታ የሚደረጉ አንዳንድ እንቅስቃሴዎች ያሰጋቸው የተስፋፊ ሀይሎት ናቸው ይሄንን የጀመሩት እኛ ቶክስም አልተኮስንም ብቻ ሳይሆን ከተተኮሰብንም በኋላ ቢሆን ተሸክመን ቆይተናል። በጣም ብዙ ጊዜ ማለት ነው። ምናልባት የጠቅላይ ሚኒስትሩና የጊዜያዊ አስተዳደሩ ካቢኔዎች ከጠቅላይ ሚኒስትሩ ጋር ከተወያዩ በኋላ ስጋት ያደረባቸው የአካባቢ ነጭ ለባሾች አሉ። እነዚህ አካባቢ ነጭ ለባሾች ናቸው ይሄንን ያነሱት። በግልጽ ለመናገር አብይና ወያኔ ስለታረቁ በደም ያመጣኸው መሬት ለትግራይ ሊሰጥ ስለተዘጋጀ የፌዴራል መንግስት በደም ያመጣኸው መሬት እንዳይሰጥ ተነስተ ብሎ ወጣቱም ቢያለ እንዲል ወንጭፍ ይዞ ገጀሞ ይዞ ሌሎችም ባህላዊ የሚባሉ መሳሪያዎች ይዞ እንዲነሳ የተደረገበት ሁኔታ ነው ያለው። በራያ አላማጣ፣ ራያ ባላ፣ ኮረምና ኦፍላ አካባቢዎች ላይ ተፈጽሟል የተባለውን ወታደራዊ ትንኮሳም ለአፍታ የቆየ የተኩስ ልውጥ ሲሉ ገልጸውታል። የሁለቱም አካባቢዎች የአስተዳደር አካላት ግጭቱን በዘላቂነት የማቆም የፕሪቶሪያው የሰላም ስምምነት ተጥሷል ሲሉ ይከሳሉ። ግጭት ተባለ እንጂ ይህን ያህል ከፍተኛ ግጭት ያለበትም አይደለም። አለማጣ እንድንገባ በሚሊሻ የምንንቀሳቀስበት ባላ እንግዲህ ድንገባ በሚሊሻ የምንንቀሳቀስበት ትንኮሳ የምናደርግበት ሁኔታ ብዙም ተቀባይነት የለውም። ውሃ የሚደፋ አይደለም። ምክንያታቸው ሰው ይሄ ነው የሚመስለው። የፕሪቶሪያው የሰላም ስምምነት በግልጽ ተጥሷል የሚሉት የኮረም ከተማ አስተዳደር የበልጽግና ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር በአንጻሩ የፌዴራሉ መንግስት ለአካባቢው የሰጠው ትኩረት አነስተኛ እንደሆነ ጠቅሰው በየጊዜው በሚቀሰቀሱ የጸጥታ ችግሮች ህዝቡ ሰላማዊ ህይወቱን መምራት እንዳልቻለ ይገልጻሉ። በጣም አስቸጋሪ ጊዜ ውስጥ ነው ያለ ነው። እንደዚህ ፌዴራል መንግስትም ትኩረት ሰጥቶት እያየሁ አይመስለኝም። ይሄ ፕሪቶሪያ ስምምነትን አፍርሶ ሆነ ብለው ለነገር ለትንኮሳ ነው። አንደኛ ማህበረሰቡ ሰርቶ እንዳይበላ እንቅፋት እየፈጠሩ ነው ያለ። ህዝቡ ከቦታ ቦታ ተንቀሳቅሶ እንዳይገባ እንዳይበላ ሆነ ብለው እንቅፋት እየሆኑ እንግዲህ፣ ለፌዴራል ትግራይ ክልል ሰላሳ ሰባት ቢሊዮን ነው እስካሁን የደጎሙ ከፕሪቶሪያ ስምምነት በኋላ እንኳ ማለት ነው። እኛ ግን እስካሁን ምንም አምስት ሳንቲም የምናውቀው ነገር የለም። ባለን በማህበር ከተማው ገቢ ነው እየተዳደር ነው ያለ ነው። በዛ ነው እየተዳደር ነው ያለ ነው ፌደራል ምን ያደርገ ነገር የለም እና ችግሩ በጣም ከፍተኛ ነው። ፌደራል መንግስት ይሄን ኃይል ሊያስቆም ይገባል። የሰው ህይወት መጥፋት ተገቢ አይደለም። የጠፋው በቂ ነው። የትግራይ ክልል ጊዜ አስተዳደር ከሰሜኑ ጦርነት በኋላ በኃይል የተያዙ አዋሳኝ አካባቢዎች መለቀቅ አለባቸው ሲል አበክሮ ይከራከራል። በኃይል ተይዘዋል የሚባሉትና የማንነት ጥያቄ የሚነሳባቸው የራያ አካባቢዎች ደግሞ የፕሪቶሪያው የሰላም ስምምነት አካባቢዎቹ ወደ ትግራይ ክልል ይመለሱ አይልም በማለት ችግሮ በህዝበ ውሳኔ እልባት እንዲሰጥ ሰጥተው፣ ደጋግመው ይጠይቃሉ። በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ በፌዴራል መንግስትና በትግራይ ክልል ጊዜ አስተዳደር መካከል ባለፈው የካቲት አንድ ቀን በጠቅላይ ሚኒስትር ጽህፈት ቤት የተደረገውን ግምገማ አስመልክተው የካቲት አራት ቀን 2016 ዓ ም በመቀሌ ከተማ ጋዜጣዊ መግለጫ የሰጡት የክልሉ ጊዜ አስተዳደር ርዕሰ መስተዳድር ጌታቸው ረዳ በሰላም ስምምነቱ መሰረት ተፈናቃዮች ወደ ቀያቸው አልተመለሱም፣ በአማራ በአማራና በኤርትሪያ ኃይሎች የተያዙ የትግራይ ቦታዎች አልተለቀቁም ማለታቸው ይታወሳል። የፌዴራል መንግስት አከራካሪ ብሎ በሚጠራቸው አካባቢዎች ህዝበ ውሳኔ ይካሄዳል ማለቱን አስመልክቶም አቶ ጌታቸው ተከታዩን ምላሽ ሰጥተው ነበር። ሪፈረንደም ህጋዊ መንግስት ህዝበ ውሳኔ ህጋዊ መንግስት ከተቋቋመ በኋላ የሚፈጸም ስራ ነው። በዚያ ጊዜ ህዝብ የፈለገውን ውሳኔ ይወስን። የራያ የጸለምቲ ጸገዴ፣ ቃፍታ ሁመራ፣ ወልቃይት ህዝብ የፈለገውን ይወስን። ሆኖም በመሬት ላይ ያሉ ሁኔታዎችን ቀይሮ የሚደረግ ህዝበ ውሳኔ እንደሌለ ግን ሁላችንም ተግባብተናል የሚል እምነት አለኝ። አከራካሪ በተባሉት አዋሳኝ አካባቢዎች በተለይም በራያ አላማጣና በራያ ኦፍላ ወረዳዎች ውጥረቶች የተስተዋሉት በፕሪቶሪያው የሰላም ስምምነት አፈጻጸምና በድህረ ጦርነቱ መልሶ ግንባታ ጉዳይ በፌዴራል መንግስትና በትግራይ ክልል ጊዜ አስተዳደር የመግለጫ ልውጦች ከተደረጉ በኋላ ነው። ይህ ደግሞ ለአሜሪካ ድምፅ አስተያየታቸውን የሰጡ የአካባቢውን ነዋሪዎች አሳስቧቸዋል። የአላማጣ ከተማ ነዋሪው አብርሃም ወሰን በሰሜኑ ጦርነት ምክንያት ለሁለት ዓመት ገደማ ከባለቤታቸውና ከልጆቻቸው ተለይተው በመጠለያ ካምፕ ውስጥ መቆየታቸውን አስታውሰው ህዝቡ ካለፈው የጦርነት ጠባሳ ሳያገግም በሌላ የጸጥታ ስጋት ውስጥ ገብቷል ይላሉ። ያልተንከለከልኩበት ቦታ የለም። ልጆችን እዚሁ ከተማ ጥዬ እኔ እስከ ጃራ የሚባለው መጠለያ ካምፕ ገብቼ ጃራ መጠለያ ካምፑም ደግሞ ያን ያክል የተሻለ ስላልነበረ ወደ ዋግ አካባቢም ሂጄ ብዙ መከራ አሳልፈናል። ይሄ ሰላም ተፈጠረ ሲባል ግን ሁላችንም ወደ ቤታችን ወደ ቀያችን ተመልሰን አሁን ያው ኖርን እያለ ነው። ግን ያ ጸጸት፣ ያ ጉዳት፣ ያ መከራ ሳይረሳ አሁን ደግሞ የባሰ ሌላ መጡ ሄዱ የሚባል ነገር እየሰማን ነው። የአካል ጉዳተኛ እንደሆኑ የሚናገሩት አቶ አብርሃም በተለይ በጦርነቱ ወቅት የመጀመሪያዎቹ ተጎጂዎች አካል ጉዳተኞች፣ ህጻናትና ሴቶች እንደሆኑ ይናገራሉ። በተለይ ለእንደኔ አይነቱ አካል ጉዳተኛ መሸሻ፣ መሄጃ፣ መሮጫ አለሌለው አስቸጋሪ ነው። በተለይ ለአካል ጉዳተኞች፣ ለሴቶች፣ ለህጻናት እንደየደረጃው ይለያያል እንጂ ስቃዩ ለሁሉም ይደርሳል እና የእነዚህ ግፍ የሚሰማችሁ የእነዚህ ጩኸት የሚሰማችሁ ሰዎች ካላችሁ እባካችሁ ድረሱልን። አሁንም ውጥረቱ ይርገብ የሃይማኖት አባቶች ማህበረሰብ አንቂዎች የፖለቲካ ሊሂቃንና ዓለም አቀፉ ማህበረሰብ ለአካባቢው ሰላምና መረጋጋት የበኩሉን እንዲያደርግ ጠይቀዋል። ዛሬ ላይ በአካባቢው አንጻራዊ ሰላም ቢሰፍንም ውጥረቱ አሁንም ድረስ እንዳለ ከኮረም ከተማ አስተዳደር የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ